ዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከእሁድ መጋቢት 12 2013 ዓ ም ዝግጅት ጋር ሰሎሞን አባተ ነኝ፣ የምሽቱ አስተናጋጃችሁ። በዚህ ምሽት ትግራይ ውስጥ የፆታ ጥቃት ሰለባዎች መሆናቸውን የተናገሩ ሴቶችንና የክልሉን ጊዜያዊ አስተዳደር ምላሽ የያዘ ዘገባ ይዘናል። ትግራይ ውስጥ ባለው አጠቃላይ ሁኔታ ላይ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሀት መስራቾች አንዱ የግንባሩ የቀድሞ ታጋይ ዶክተር አረጋዊ በርሄን አነጋግረናል። ክርክርም ይዘናል። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ፣ ክቡራትና ክቡራን። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በትግራይ ክልል ያለውንና አሳሳቢ ያሉትን ሁኔታ አስመልክቶ ከኢትዮጵያ መሪዎች ጋር እንዲወያዩ በዩናይት ስቴትሱ ፕሬዚዳንት ጆ ባይደን የተላኩት ሴናተር ክሪስቶፈር ኩንስ ትናንት ማምሻውን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ይህን ውይይት አስመልክቶ እስካሁን ከሁለቱም ወገኖች የወጣ ይፋ መግለጫ የለም። እስክንድር ፍሬው ተከታዩን አድርሶናል። ትናንት ከሰዓት አዲስ አበባ የገቡት ሴናተሩ ማምሻውን ከምክትል ጠቅላይ ሚኒስትር ና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መወያየታቸውን የኢትዮጵያ ቴሌቪዥን ዘግቧል። በትግራይ ክልል ያለው ሁኔታ በኢትዮ ሱዳን ድንበር ያለው ውጥረትና የህዳሴው ግድብ ደግሞ በውይይቱ የተነሱ ነጥቦች መሆናቸውን ዘገባው አመልክቷል። ውይይቱ ይህንን ጉዳይ ጨምሮ በሌሎች ነጥቦች ላይ እየተመከረበት እንደነበርም ነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያብራሩት። በትግራይ የሕግ በላይነት በማስጠበቁ ሂደት ውስጥ ሎካል ሚሊሽያን እንደ ውጭ ሀገር ኃይል የመቁጠሩ አቅጣጫ በፍጹም ማስኬድ አግባብነት እንደሌለው የውስጥ ጉዳይ ኢትዮጵያ ጉዳይ ና ኢትዮጵያ ሉዓላዊ ጉዳይ መሆኑን በዚህ ረገድ የኢትዮጵያ መንግስት ትክክለኛውን አቋም እያስረዳ መሆኑን የአሜሪካ መንግስትም እንደ ወዳጅ መንግስት ትክክለኛውን ነገር እንዲያጠነው እንዲረዳው አብሮ ለመስራት ና ያልተስተካከሉ ነገሮች ነው አብሮ ለማስተካከል በኢትዮጵያ በኩል ያለውን ፍላጎት ገልጸውላቸው ገንቢ የሆነ ውይይት አካሂደው ነው የተለያዩት ማለት ይቻላል። ሴናተር ክሪስቶፈር ኩንስ ከ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ስለ መወያየታቸው ግን እስካሁን የተገለጸ ነገር የለም። የኢትዮጵያ ቆይታቸውን አስመልክቶም ከዩናይትድ ስቴትስም ሆነ ካስተናጋጇ አገር እስካሁን የወጣ ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። በሰሜን ሸዋ ዞን አጣዬ አካባቢ ከትናንት በስቲያ አንስቶ የተከሰተው በጦር መሳሪያ የታገዘ ግጭት ቢቀዘቅዝም አሁንም አካባቢው ግን አለመረጋጋቱን ነዋሪዎች እየገለጡ ነው። አጣዬ ወታደራዊ ጥቃቱን ተከትሎ የዘረፋ ሰለባ ሆናለች የሚሉ ድምፆችም እየተሰሙ ነው። የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብንም ጥቃቱን ተከትሎ መግለጫዎችን አውጥተዋል። መስፍን አድራጌ ዝርዝሩን ይዘዋል። ከአሜሪካ ድምፅ ሬዲዮ ጋር የአፍታ ቆይታ የነበራቸው የፍራታና ግድሞ ወረዳ አስተዳዳሪ ደምሰው ሰው መሸሻ ዛሬም አጣዬ ከተማና ዙሪያዋ በወታደራዊ ጥቃት ምክንያት አልተረጋጋችም ብለዋል። አጣዬ በጣም ጭር ብሏል። አገልግሎቶች ያሉ ቤቶች ተዘጋግተዋል። በከባድ መሳሪያ የታገዘ ወታደራዊ ጥቃት የሰነዘረው አካል ከተማዋን እየዘረፈና እያቃጠለ ነው ሲሉ የዘረፋው ሰለባ የሆኑ የከተማዋ ነዋሪ ለአሜሪካ ድምፅ ሬዲዮ ገልጸዋል። ቤቱን በቃ ጠቃለ ሰባብረውታል። እኛ ሰፈር ብዙ እስከ አስር ያሉት የሚዘረፉት ቴሌቪዥን ሰላም ቀረ። ሁሉም በቃ ፍርጅም በጣም ሁሉም እንት ባዶ አርገውታል። መውሰድ የሚያሽሙትን ንብረት ደግሞ እየሰባበሩ ሲመጡት ተዘርፏል። ው ተዘርፏል። አሁን ችግሩ ወደ ሸዋሮቢት ከተማ ተዘዋውሮ ለሰዎች ሞት ምክንያት የሆነ ግጭት ተፈጥሮ እንደነበረም ከስፍራዊ ደረሰን መረጃ ያመለክታል። ዚ ሳን ሳት ጀምሮ እስከ ሶስት ሰት አራት ሰት ድረስ ነበረ ቶክስ ቅላል መሳሪያ ይዘል ከተማዋን ከስክዘዋል። ተረጋግተዋል። ያው ሞት ነው የተወሰነ አንድ ሶስት ሰው አለ። በምን አረጋገጣችሁ? አንድ ሶስት ሰው መሞቱን ተሰርተው የት አካባቢ ነበረ ተኩስ ልውጡ የነበረው አካባቢ? በአጠቃላይ ይህ በእንዲህ እንዳለ የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብን ጥቃቱን በማውገዝ መግለጫ አውጥተዋል። ከአዲስ አበባ በደብረሲና እንዲሁም ከደሴ በደብረሲና በኩል ወደ አዲስ አበባ የሚደረገው ጉዞ ተቋርጧል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። መስፍን አራጌ ለዘገባው አመሰግናለሁ። በሚያንማሯ ማንዳ ላይ በጦር ሰራዊቱ የተፈጸመውን መፈንቅለ መንግስት የሚቃወሙ ሰልፈኞች በጸጥታ ኃይሎችና በፖሊስ የሚደርስባቸውን የኃይል እርምጃ ለማስቀረት የተቃውሞ ሰልፋቸውን ወደ ሌሊትና ንጋት ሰዓታት አዝረዋል። ከትላንት ሌሊት እስከ ዛሬ ማለዳ የቀጠለውን ህዝባዊ የተቃውሞ ትዕይንት ነጭ የስራ ልብሳቸውን ያደረጉ ሐኪሞች፣ ነርሶች፣ የህክምና ተማሪዎችና የፋርማሲ ባለሙያዎችም መሪያችንን እናድን፣ ለመጪው የህይወት እድላችን እንቆም ሲሉ የአገሪቱን የቀድሞ ተመራጭ መሪ አንሳንሶችን ያነሱበትን መፈክር እያሰሙ አፍቃሬ ዲሞክራሲ ሰልፈኞችን ተቀላቅለዋል። ሱቺ እና ሌሎች በዲሞክራሲያዊ ምርጫ የተመረጡ የፓርቲያቸው አመራሮች ካለፈው ጥር 24 2013 አንስቶ በስር ላይ እንደሚገኙ ይታወቃል። የቀድሞ የሚያንማር መናገሻ ሰሜናዊቱ ከተማ ማንዳላይ የአገሪቱን መንግስታዊ ስልጣን በኃይል የተቀራመተውን ወታደራዊ አስተዳደር በመቃወም የተነሳሳው ህዝባዊ እንቅስቃሴ ማዕከል ሆና ቆይታለች። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ባለፈው አርብ በምስራቃዊ የሻን ክፍለ ግዛት በምትገኘው የአውንግባን ከተማ ስምንት የተቃውሞ ሰልፈኞች በሚያንማር ወታደራዊ ኃይል መገ ላቸውን ተከትሎ በጥብቅ አውግዘዋል። ለአፍጋኒስታን የሰላም ድርድር ተስማሚ ሁኔታ ለመፍጠር ለሶስት ወራት የሚዘልቀውን ግጭቶችን ለመቀነስ የቀረበውን ሀሳብ ዩናይትድ ስቴትስ ሳትሆን እኛንን ያቀረብ ነው ሲሉ ሁለት የአፍጋኑ አማጺ ታሊባን መሪዎች ለአሜሪካ ድምፅ በሰጡ ቃል አስታወቁ። ከጉዳዩ ጋር ግንኙነት ያላቸው በሙሉ ሁከትን የሚቀንሱበትን እቅድ አቅርበናል፣ ይሁን እንጂ ይህ የተኩስ አቁም አይደለም ያሉት የቡድኑ ቃል አቀባይ መሐመድ ናኢም ናቸው። ሆኖም ተጨማሪ ዝርዝር አልሰጡም። ሌላው የታሊባን ባለስልጣን በበኩላቸው እቅዱ ቀደም ሲል ኳታር ላይ የዩናይት ስቴትስ እና የታሊባን ወኪሎች ሲነጋገሩበት የቆየ ነው ብለዋል። ሁለቱ ወገኖች በቅርቡ ድኋ ላይ በታሊባን እና በአፍጋኒስታን የእርቀ ሰላም ጥረት የዩናይት ስቴትስ ልዩ ተወካይ ዛልሜ ካሊዛድ መካከል በተካሄደው ስብሰባ ላይ ጭምር የተወያዩበት መሆኑን ስማቸው እንዳይገለጽ የጠየቁ አንድ የታሊባን ባለስልጣን ተናግረዋል። ሀሳቡ ለመጀመሪያ ጊዜ የተገለጠው በያዝነው ወር መጀመሪያ ላይ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዚዳንት አሽራፍ ጋኒ በጻፉት ደብዳቤ ነው። ቆይቶም ደብዳቤው በስውር ለመገናኛ ብዙሀን እንዲደርስ ተደርጓል። ከቃል አቀባያቸው በስተቀር ሌሎች የታሊባን ባለስልጣናት ከመገናኛ ብዙሀን ጋር መነጋገር ስለማይፈቀድላቸው ስማቸው እንዳይጠቀስ መጠየቃቸውንም የአማጽ ቡድን ባለስልጣናት ጨምረው አስረድተዋል። በመጨረሻም ዜና ኮቪድ-19 የህንዱ ግዙፍ የዓለም የክትባት አምራች ኩባንያ የክትባት መድኃኒቶችን መድረስ በመጠባበቅ ላይ ለሚገኙት ሶስት አገሮች ክትባቶቹ ከታቀደው ጊዜ ዘግተው እንደሚደርሱ አስታወቀ። ዘሴረም ኢንስቲትዩት በመባል የሚታወቀው የክትባት አምራች ኩባንያ የክትባቶቹን መድረስ በመጠባበቅ ላይ ያለው ዓለም የፈጠረው እጅግ የበዛ ጫና ለመዘግየቱ ምክንያት መሆኑን የክትባት መድኃኒቱን በመጠባበቅ ላይ ለሚገኙት ብራዚል፣ ሞሮኮ እና ሳውዲ አረቢያ አሳውቋል። ኩባንያው ለህንድ ከሚያቀርበው ክትባት ይልቅ የሚበልጠውን መጠን በመሸጥና በመለገስም ትችት እየደረሰበት ነው። በሌላ በኩል በህንድ ለወረርሽኙ የሚጋለጡ ሰዎች ቁጥር በብዛት እየጨመረ መሆኑ ተዘግቧል። ከህዝቧ 11 ሚሊዮኑ ለቫይረሱ የተጋለጠባት ደቡብ እስያዊቱ ሀገር በኮቪድ-19 ተጋላጮች ብዛት በዓለም ሶስተኛ ደረጃ ላይ ትገኛለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 12 2013 ዓ ም ምሽት ፕሮግራም ነው። ፀሐይ እንዴት ናት? የት ናት? ይቺ አይሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አይሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አይሮፕላን አልተሰራም እና ከካፕቴን ዘላለም አንዳርጌ ጋር የተደረገ ቃለ ምልልስ ይዘናል። አብራችሁን ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ትግራይ ውስጥ የመደፈር ጥቃት እንደተፈጸመባቸው የሚናገሩ ከ580 በላይ ሴቶችና ልጃገረዶች በከበደ የአካልና የአእምሮ ስቃይ ላይ እንደሚገኙ ለቪኦኤ ገልጸዋል። እርዳታ ለማግኘት ወደ ተለያዩ የሕክምና ተቋማት የሄዱት ተጎጂዎች ዕድሜያቸው ከ8 ዓመት እስከ 90 ዓመት እንደሚደርስ ከትግራይ የሴቶች ጉዳይ ቢሮ የተገኘ መረጃ ይጠቁማል። በተፈጸሙባቸው ጥቃቶች ለኤች አይ ቪ እና ለሌሎችም ተላላፊ በሽታዎች የተጋለጡ የአካል ጉዳት የደረሰባቸውና ጽንስ ለማቋረጥ የተገደዱም እንደሚገኙባቸው ተገልጿል። የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድን ብዙዎቹን አናግሮ ያጠናቀረውን ዘገባ አዳነች ፍስሃ አቀርበዋለች። ከጦርነቱ ሸሽታ ከነ ልጆቿ በረሃ ላይ እንደቆየች የገለጸች አንዲት ባለትዳርና የሁለት ልጆች እናት ወደ ቤቷ ስትጓዝ የኤርትራ ወታደሮች እንዳያዟትና ጥቃት እንዳደረሱባት ትናገራለች። ናተ ደ ብጥሪ ዕለት ሓደ ግዜኣ ክተወርሑ ማለት እዩ ኣብ ዓዲግራ ዝርያ ኮይኑ ቀርሰበር ቀርሰበር እዩ ዛላንበሳ መስመር እዩ ኣብኡ እዩ ያው ብዙ ኩነታት ቀለብ ወዲ ኣብ መስ ከነ ልጆቼ ሸሸቼ ስለነበር ቀለብ ጨርሼ ስንቅ ለማምጣት ከሁለት ወር በፊት ጥሪ አንድ ወደ ቤት ስመጣ አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። አስራ አምስት ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጠዋቱ ሶስት ሰዓት ላይ ይዘውኝ ድሮ ሀያኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር ሰባት ቀን የለቀቁኝ አንዱ ግደላት ሲል ሌላኛው ተሰቃይተ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ። ደም ይፈሰኝ ስለነበር ሶስት ቀን ቆይቼ እየተንፏቀኩኝ ወደ አውራ መንገድ ወጣው። በሩቅ ያዩት ቤተ ጨርቆስ የሚባል ቤተ ክርስቲያን አገልጋይ ቄስ ደግፈው እስከ አድ ግራት ከወሰዷት በኋላ አንድ የባጃጅ ሾፌር ወደ ዕዳጋ ሐሙስ እንደወሰዳትና ሰዎች ገንዘብ አዋጥተው መቀለ አይደር ሆስፒታል እንዳደረሷት ትገልጻለች። ሆስፒታል ውስጥ በጣም እንደተንከባከቧት የምትናገረው ተጎጂ ከባድ የአካል ጉዳት ስለደረሰብኝና በከፍተኛ ስቃይ ውስጥ ስለነበርኩ እስካሁን ክትትል እየተደረገልኝ ነው ብላለች። በጥቃቱ ወቅት ሊያስጥሏት የሞከሩ ወታደሮች ኖሩ እንደሆነ ተጠይቃ እንዲህ ብላለች። አይተውኛል። የሻቢያማ ሞልተው ነበር። አማራዎች ግን የሉም። ሀገራችን ውስጥ ያሉት የኤርትራ ወታደሮች ናቸው። እንኳን ሊገላግሉኝ ይቅርና አሁንማ የእኛ ጊዜ ነው እያሉ እየተሳደቡ መፈጠሬን እስክጠላና ጠላና እስክሞት ድረስ ተጫወቱብኝ። በህይወት ዘመኔ ሁሉ አረሳውም። ሰብአዊነት የሚባል ነገር የላቸውም። አንዲት የቄስ ሚስትም ሲደፈሩ ማየቷን ቦታውንና ቤተክርስቲያኑን በስም ጠቅሳ ትናገራለች። የጾታ ጥቃት ሰለባ የሆኑ ሴቶች ወጥተው ድምፃቸውን በድፍረት እንዲያሰሙም ትመክራለች። ተመሳሳይ የመደፈር ጥቃት እንደደረሰባቸው የገለጹ ሌሎች ሁለት ሴቶችም መቀለ ውስጥ በአንድ ጊዜያዊ ማቆያ ቦታ ሕክምናና እንክብካቤ እየተደረገላቸው ይገኛሉ። በኤርትራ ወታደር እንደተደፈረች የተናገረች የ19 ዓመት ዕድሜ የ12ኛ ክፍል ተማሪ ከመቀሌ ወጣ ብሎ በሚገኝ ሐረና የሚባል ቦታ ላይ ደረሰብኝ ያለችውን ታስረዳለች። የኤርትራ ሰራዊት ህዳር ሰላሳ መቀሌ ሲገቡ አንድ ወታደር ከሌሎች ሴቶች ለይቶ ከያዘኝ በኋላ ወደ ቤት አስገባኝ። መታወቂያ ይዤ ነበርና ሳየት አባትሽ ሚሊሻ ነው ወይ ብሎ ጠየቅኝ። እንዳልሆነ ነገርኩት። ከዚያ ደፈረኝ። የያዝኩትን ብርና ሞባይል ስልክም ቀምቶ ለቀቀኝ። የደረሰባት ጉዳት ከባድ እንደነበርና ለሁለት ሳምንታት ያህል እንደተሰቃየች መጀመሪያ ላይ ወንድሟ እንዳሳከማት ገልጻለች። የደፈረሽ የኤርትራ ወታደር መሆኑን እንዴት አወቅሽ ተብላ ስትጠየቅ እንዴ በትግረኛ ነበር የሚናገረው። የአነጋገር ዘየው የኤርትራ ነው። በደንብ እኮ ነው የምናውቃቸው። ብዙ የኤርትራ ወታደሮች ስለነበሩ በደንብ ነው የሚታወቁት። ቤታችን መንገድ ዳር ነው። ብዙ ሰራዊትም ያልፍ ነበር። ሰው ወደ ቤት ሲመለስ እኔም ከበረሃ ስመለስ አምስት ሴቶች ነበሩ። ከእነሱ መካከል ጎትቶን የወሰደኝ። ከዚህ ሁኔታ ተርፋ ትምህርቷን መቀጠል እንደምትፈልግ ትናገራለች። ሽረንዳ ስላሴ አክሱም፣ አድግራት፣ ውቅሮና መቀለ ውስጥ ከአምስት መቶ ሰማንያ በላይ ሴቶችና ልጃገረዶች በወታደሮች ተደፍረው ወደ ሕክምና መስጫ ማዕከሎች መሄዳቸውና በተለያየ ደረጃ ሕክምና ማግኘታቸውን አሁንም በሕክምና ላይ ያሉ መኖራቸውን ቪኦኤ ከትግራይ የሴቶች ጉዳይ ቢሮ ያገኘው መረጃ ይጠቁማል። አዳዲስ መረጃዎች በየጊዜው እየደረሱት መሆኑንና የተደፈሩት ሴቶች ቁጥር አሁን ከሚነገረው በላይ ሊሆን እንደሚችል የሚገምተው የክልሉ የሴቶች ጉዳይ ቢሮ ምንጭ ሌሎች 48 ሴቶች በተለያዩ ወታደራዊ ካምፖች ውስጥ ታግተው እንደሚገኙና ከነዚህም ቀርሰበር ላይ ስምንት ሴቶች፣ አድዋ ገጠር ደግሞ ሰባት ሴቶች ታግተው ብዙ በደል እየተፈጸመባቸው እንደሆነ አመልክቷል። ድንበር አልባ ሐኪሞች የሚባለው የሰብአዊ እርዳታ ቡድን የታገቱትን ሴቶች ለማስለቀቅ እየሰራ መሆኑን ምንጮች ቢገልጹም የዚህ ዘገባ አጠናቃሪ ገብረ ገብረ መድህን ስለ ጉዳዩ ለማጣራት አዲስ አበባ ወደሚገኘው የቡድኑ ጽፈት ቤት ስልክ መደወሉንና የኮሚኒኬሽንስ ኦፊሰሯ ክላውዳ ብሎም ስለ ጉዳዩ መናገር እንደማይፈልጉ የገለጹለት መሆኑን ጠቁሟል። የወሲብ ጥቃት የሚፈጽሙባቸው የኢትዮጵያም የኤርትራም ወታደሮች መሆናቸውን አስራ አምስትና ሀያ የሆኑ የሚደፍሯቸው ግን የኤርትራ ወታደሮች መሆናቸውን ተጠቂዎቹ እንደሚነግሯቸው የክልሉ የሴቶች ጉዳይ ቢሮ እና መቀለ የሚገኘው የአይደር ሆስፒታል ምንጮች ገልጸዋል። በተፈጸመባቸው የወሲብ ጥቃት ምክንያት ከፍተኛ የአካልና የአእምሮ ጉዳት ላይ መሆናቸው የተነገረ አርባ የሚሆኑ ሴቶች ሴፍ ሃውስ ተብሎ በሚጠራው መቀለ ውስጥ የሚገኝ እንክብካቤ ማዕከል እንደሚገኙ ተገልጿል። የወሲብ ጥቃት የተፈጸመባቸው ሴቶቹ ላልተፈለገ እርግዝና፣ ለኤች አይ ቪ እና በወሲብ ለሚተላለፉ በሽታዎች ለወሊድ አካል መገልበጥ ለወገብና የእግር መሽመድመድ ለአእምሮ መረበሽና ለሌሎችም ችግሮች መጋለጣቸውን መረጃዎቹ ይገልጻሉ። የወሲብ ጥቃት ተፈጽሞባቸው መቀሌ ሆስፒታል የሚገኙትን ተዘዋውረው እንዳዩዋቸው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ እቴነሽ ንጉሰ ተናግረዋል። አይደር ሆስፒታል መቀሌ አይደር ሆስፒታል ተኝተው የሚታከሙ አሉ አይተናቸዋል። የደረሰባቸው ነገር በጣም የሚያሳዝን እንደሆነ ነግረውናል። ከዓለም ባንክ የመጡ ሰዎች ልናያቸው እንፈልጋለን ብለውን ስለነበር አብረን ሆነን አይተናቸዋል። ሁኔታቸው ያሳዝናል። በወታደራዊ ካምፖች ተይዘው የወሲብ ጥቃት እየተፈጸመባቸው ይገኛሉ ስለተባሉት አርባ ስምንት ሴቶች መረጃ የለኝም ብለዋል ወይዘሮ ቴኔሽ ግን ከም ክልል እንደ ጊዜያዊ አስተዳደርና እንደ ክልል መንግስት እየተፈጸመ ያለውን መጥፎ አድራጎት የሚያወግዘው እንደሆነ ፈጽሞ መደረግ እንደሌለበት መቆም እንዳለበት ይህንን የሚፈጽሙ ተይዘው ወደ ሕግ የሚቀርቡበት መንገድ መፈለግ እንዳለበት ጠንካራ አቋማለን። ምክንያቱም እህቶቻችን ናቸው። የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛን ጊዜ በዊት አንቺ እንዳልሽው የትዳር ጉዳይ ልጆች፣ ባል ያገኝ ይሆን መሸ ደበር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የናክል እንትን አልሰጠም። የሙያና ቤተሰባዊ ህይወታቸውን ጨምሮ በኢትዮጵያ አራት መንግስታት የዘለቀ ግለ ታሪክ ኦቶ ባዮግራፊ ጽፈዋል። ማይ ላይፍ ማይ ኢትዮጵያ አ ዳይሪ ኦፍ ሂስትሪ አንድ ላቭ ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል። የመጽሐፉ ደራሲ ባለታሪኳ ወይዘሮ ሜሪ ታደሰ ናቸው። ብዙ ዓመታት በታሪክ ወደ ኋላ ወደዚያ የቀደመ ጊዜ በሐሳብ በሚወስድን መጽሐፋቸው መነሻነት አሁን ስለ ብዙ ነገሮች እናወጋለን። ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሰረተ ልማቶች ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድመዋል። አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ የወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎችን ሶስቶቹን የተመለከትክ እንደሆነ ዝርፊያው የነበረው ከኦይል ከዳይመንድ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን ይወጣ የነበረው ከዳሃው ሕዝብ እየተዘረፈ ነበር። ኤርትራ እኮ ህወሀት ታርጌት ነበረች። ኢትዮጵያ ፌዴራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር፣ ሰዎችን ለመለወጥ ሊፈልግም ምንም አድርጋ ትችልም ብለው ከልክለው ፌዴራል መንግስት ሆስቴጅ የነበረበት ጊዜ ነው። ሰሞነኛ ወግ ነው። በትግራይ ክልል ያለውን ሁኔታ አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ እያወዛገቡ ባሉ ጭብጦች ዙሪያ በሶስት ወገኖች መካከል የተያዘ ክርክር ነው። የሰማችኋቸውም በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ ጠበቅ ያለው ክርክር ተሳታፊዎች ናቸው። ቆየት ብሎ ይቀርባል። ተከታተሉ። የአዲስ አበባው መስኮስ ሲከፈት ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻ ቅንብሩ በቀዳማዊ ኃይለሥላሴ ዘመነ መንግስት የነበረውን ፓርላማ አመሰራረት መልከት የሚያደርግበትን ዝግጅት ይዞ ብቅ ይላል። እሁድ የካቲት 21 2013 ዓ.ም ም ናስትልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ፣ ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ከዜናው በኋላ ቆይተን እንተዋወቅ መሰለኝ። ለአሁኑ ግን በምሽቱ የራዲዮ መጽሔት የምናስተናግዳችሁ አሉላ ከበደና ትዝታ በላቸው ነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ፣ ሰዓቱ የዓለም ዜና። በኋላ እንመለሳለን፣ ጠብቁን። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል የወጡ መመሪያዎችን በሚጥሱ ግለሰቦችና ተቋማት ላይ ከነገ ሰኞ ጀምሮ እርምጃ እንደሚወሰድ ተገልጿል። የጤና ሚኒስቴርና የፌዴራል ጠቅላይ አቃቤ ሕግ ትናንት ቅዳሜ በጋራ በሰጡት ጋዜጣዊ መግለጫ የቫይረሱን መዛመት ለመግታት በሰዎች እንቅስቃሴና በማህበራዊ ዝግጅቶች ላይ ክልከላ የሚጥል መመሪያ ይፋ አድርገዋል። መመሪያውን ተግባራዊ በማያደርጉ ላይ እስከ ሶስት ዓመት በሚደርስ እስራት እንዲሁም በሌሎች ቅጣቶች እንደሚያስቀጣ ጠቅላይ አቃቤ ሕግ አስታውቋል። በየትኛውም ስፍራ የአፍና አፍንጫ መሸፈኛ ጭምብል ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና የሌሎች የአገልግሎት ሰጪ ተቋማት ጭንብል ያላደረገ ሰው እንዳያስተናግዱ ታዟል። ከውጭ ሀገር ለኮሮና ቫይረስ የተጋለጠ ተጓዥ እንዳይገባም ይህ መመሪያ እንደሚከለክል ተገልጿል። ዝርዝሩን በቀጣይ ቀናት በምናቀርበው ዘገባ እንመለስበታለን። ትናንት በሀገሪቱ ዙሪያ 8665 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው 2142ቱ ላይ ቫይረሱ መገኘቱን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ያገኘ ነው መረጃ ያሳያል። ትናንት በኮቪድ አስራ ዘጠኝ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አይ በዛን ጊዜ በውጭ አንቺ እንዳልሽ የትዳር ጉዳይ ልጆች፣ ባል ያገኝ ሆን መሸ ደረር ሲሆን የሚል ነገር ነበር እንጂ ለሴቶች ትምህርት የናክል እንትን አልሰጠነ የሙያና ቤተሰባዊ ህይወታቸውን ጨምሮ በኢትዮጵያ አራት መንግስታት የዘለቀ ግለ ታሪክ ኦቶ ባዮግራፊ ጽፈዋል። ማይ ላይፍ ማይ ኢትዮጵያ አ ዳይሪ ኦፍ ሂስትሪ ኤንድ ላቭ ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል። የመጽሐፉ ደራሲ ባለታሪኳ ወይዘሮ ሜሪ ታደሰ ናቸው። ብዙ ዓመታት በታሪክ ወደ ኋላ ወደዚያ የቀደመ ጊዜ በሐሳብ በሚወስድን መጽሐፋቸው መነሻነት አሁን ስለ ብዙ ነገሮች እናወጋለን። ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል። ትግራይ ከጫፍ እስከ ጫፍ አሁን ወደ ጊንጋ ዘመን ተነምሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሠረተ ልማቶች ክሊኒክ ትምህርት ቤት፣ ዩኒቨርሲቲ እንዳልነበረው ወድመሆነ አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹ ሶስቶቹን የተመለከት እንደሆነ ዝርፊያው የነበረው ከኦይል ከዳይመንድ፣ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን የወጣ የነበረው ከደሃው ህዝብ እየተዘረፈ ነበር። ኤርትራ እኮ ህወሀት ታርጌት ነበረች። ኢትዮጵያ ፌደራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር ሰዎችን ለመለወጥ ቢፈልግም ምንም ማድረግ አትችልም ብለው ከልክለው ፌደራል መንግስት ሆስተ የነበረበት ጊዜ ነው። ሰሞነኛ ወግ ነው፣ በትግራይ ክልል ያለውን ሁኔታ አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ እያወዛገቡ ባሉ ጭብጦች ዙሪያ በሶስት ወገኖች መካከል የተያዘ ክርክር ነው። የሰማችኋቸውም በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ ጠበቅ ያለው ክርክር ተሳታፊዎች ናቸው። ቆየት ብሎ ይቀርባል። ተከታተሉ። የአዲስ አበባ መስኮ ሲከፈት ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻ ቅንብሩ በቀዳማዊ ኃይለ ስላሴ ዘመነ መንግስት የነበረውን ፓርላማ አመሰራረት መልከት የሚያደርግበትን ዝግጅት ይዞ ብቅ ይላል። እሁድ የካቲት 21 2013 ዓ ም ናስትልን እንደምን አመሻችሁ። ክብራትና ክብራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ከዜናው በኋላ ቆይተን እንተዋወቅ መሰለኝ። ለአሁኑ ግን በምሽቱ የራዲዮ መጽሔት የምናስተናግዳችሁ አሉላ ከበደና ትዝታ በላቸው ነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቁን። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል የወጡ መመሪያዎችን በሚጥሱ ግለሰቦችና ተቋማት ላይ ከነገ ሰኞ ጀምሮ እርምጃ እንደሚወሰድ ተገልጿል። የጤና ሚኒስቴርና የፌዴራል ጠቅላይ አቃቤ ሕግ ትናንት ቅዳሜ በጋራ በሰጡት ጋዜጣዊ መግለጫ የቫይረሱን መዛመት ለመግታት በሰዎች እንቅስቃሴና በማህበራዊ ዝግጅቶች ላይ ክልከላ የሚጥል መመሪያ ይፋ አድርገዋል። መመሪያውን ተግባራዊ በማያደርጉ ላይ እስከ ሦስት ዓመት በሚደርስ እስራት እንዲሁም በሌሎች ቅጣቶች እንደሚያስቀጣ ጠቅላይ አቃቤ ሕግ አስታውቋል። በየትኛውም ስፍራ የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና የሌሎች የአገልግሎት ሰጪ ተቋማት ጭምብል ያላደረገ ሰው እንዳያስተናግዱ ታዟል። ከውጭ ሀገር ለኮሮና ቫይረስ የተጋለጠ ተጓዥ እንዳይገባም ይህ መመሪያ እንደሚከለክል ተገልጿል። ዝርዝሩን በቀጣይ ቀናት በምናቀርበው ዘገባ እንመለስበታለን። ትናንት በሀገሪቱ ዙሪያ 8665 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው 2142ቱ ላይ ቫይረሱ መገኘቱን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘ ነው መረጃ ያሳያል። ትናንት በኮቪድ-19 የተነሳ የ15 ሰዎች ሕይወት ማለፉንም መረጃው ጨምሮ አመልክቷል። የኮቪድ-19 ክትባት መዳረስ ለመላው ዓለም ሕዝብ የሚበጅ ተግባር መሆኑን ከግንዛቤ በማስገባት ክትባቱ ለሁሉም በአቅምና በፍትሃዊነት እንዲዳረስ የሚጠይቀው የተባበሩት መንግስታት ድርጅት የፖለቲካ አዋጅ የ181 አባል ሀገሮችን ድጋፍ እንዳገኘ ተገለጸ። የኮቪድ -19 ወረርሽኝ ያስከተለውን ቀውስ ልናከትመው እንችላለን። እዚያ ለመድረስ ግን በጥብቅ ትብብር ሁላችንም አብረን መስራት ይኖርብናል። ያለው ይህ በመንግስታቱ ድርጅት የሊባኖስ አምባሳደር መሪነት የረቀቀ መግለጫ መንግስታት አቅም ለሌላቸው ሀገሮች ክትባቱ በፍትሐዊነት እንዲዳረስ ለማድረግ የተቋቋመውን ኮቫክስን የሚያስፈልገውን ወጪ በሙሉ እንዲሸፍኑ ተማጽኖ አቅርበዋል። በጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ የወረርሽኙ ይዞታ መረጃ መሠረት ከዛሬ ማለዳ ድረስ በነበረው ጊዜ ውስጥ አለም ዙሪያ የተመዘገበው የኮሮና ቫይረስ ተያዦች ብዛት ከ126 ሚሊዮን አልፏል። ዩናይትድ ስቴትስ ከ30 ነጥብ 2 ሚሊዮን የሚበልጡትን ይዛ አሁንም በቫይረሱ ተጋላጮች ብዛት ከፍተኛውን ስፍራ እንደያዘች ነች። ሞዛምቢክ ሰሜናዊ ክፍለ ግዛት ውስጥ በርካታ የነዳጅ ፕሮጀክቶች በሚገኙበት ስፍራ አቅራቢያ ውጊያው መቀጠሉን የጸጥታና ዲፕሎማሲያዊ ምንጮች አስታወቁ። በአካባቢው በምትገኝ ከተማ ተጠርጣሪ እስላማዊ ሸማቂዎች ከአካባቢው ሽሽት ላይ የነበሩ ነዋሪዎችንና የውጭ ሀገር ሰራተኞችን ጨምሮ በጥበቃ አጀብ ሲወጡ ጥቃት አድርሰውባቸዋል በትናንቱ ጥቃት ቢያንስ አንድ ሰው ሲገደል በርካቶች መቁሰላቸውን ምንጮች ገልጸዋል ፓልማ በምትባለው ከተማ የነዳጅ ፕሮጀክት ስራውን ሊጀምር የነበረ የፈረንሳይ ቶታል ኩባንያ በዚሁ የተነሳ እንቅስቃሴያችንን አዘግይተናል ብሏል አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብፅ ዋና ከተማ ካይሮ ውስጥ ከተደረመሰው ባለ ዘጠኝ ፎቅ ህንፃ ሕይወታቸውን ያጡት ሰዎች ቁጥር 18 መድረሱን የመንግስቱ የዜና ማሰራጫዎች ዘግበዋል። ህንፃው ትናንት ቅዳሜ ማለዳ ከተደረመሰ ወዲህ የአደጋ ደራሽ ሰራተኞች ያለማቋረጥ ሰለባዎችን ፈልጎ የማትረፍ ስራ ላይ ተሰማርተው ተጨማሪ አስከሬኖችን እንዳገኙ ነው ዜናው የገለጸው። ህንፃው በምን ምክንያት እንደተደረመሰ ለጊዜው ግልጽ ባይሆንም ሀገሪቱ በከተሞች የችግረኞች መኖሪያ መንደሮች እና በገጠሮችም ትክክል ያልሆነ የህንፃ ግንባታ በብዛት የሚታይ መሆኑን ዜናው ጨምሮ አመልክተዋል። ግዙፉ የሸቀጥ እቃ ጫኝ መርከብ ዛሬም ከስዊስ ካናል አልተንቀሳቀሰም። ለስድስተኛ ቀን መተላለፊያውን ዘግቶ የቆመው መርከብ የዓለም አቀፍ ንግድ እንቅስቃሴን አሽመድምዷል። በብዙ ሚሊዮን ዶላር የሚገመት ኪሳራም አስከትሏል። ማሪን ትራፊክ እና ቬሰል ፋይንደርስ የተባሉ ኩባንያዎች እንዳስታወቁት ከዚህ የዓለም አቀፍ ንግድ እንቅስቃሴ ወሳኝ መተላለፊያ መርከቡን ለማንቀሳቀስ የሚሞክሩ ጎታች ጀልባዎች ወደ አካባቢው እያመሩ ናቸው። የጉዳዩ አዋቂዎች በበኩላቸው ኃይለኛው የባህር ማዕበል ያነቃንቀው ይሆናል ብለው ተስፋ አድርገዋል። በመጨረሻም በሚያንማር ስልጣን ላይ ያለው ወታደራዊ ኃይል ባልታጠቁ ሰላማዊ አፍቃሪ ዲሞክራሲ ሰልፈኞች ላይ ገዳይ ኃይል መጠቀሙን አስራ ሁለት ሀገሮች የመከላከያ ኃላፊዎች በአንድነት ባወጡት የጋራ መግለጫ አውግዘዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሁድ የካቲት 21 2013 ዓ ም የራዲዮ መጽሔት ጀመረ፣ ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች። በመግቢያችን እንደጠቆምኩት እዚህ ግድም ዛሬ ለራዲዮ መጽሔት አንድ አዲስ ቀለም እናስተዋውቃለን። ትዝታ ብላቸው እንኳን ደህና መጣሽ። እንኳን ደህና ቆየሽ። ይሄኛ ሉላ የሙያ ዘመንሽን በሙሉ በአሜሪካ ድምጽ በሰራሽው የጋዜጠኝነት ስራሽ፣ በራዲዮ መጽሔትም በተለይ ሙያዊ አስተያየት በሚሰጥበት የጋዜጠኞች የጠረጴዛ ዙሪያ ውይይት ፕሮግራማችን ቋሚ ደንበኛ ነበርሽ። ዛሬ ታዲያ ከአንድ አመት ተኩል በኋላ መሆኑ ነው ለኔ። አዲሱ አበበ በጡረታ ከተገለለ በኋላ መጽሔት የለመደውና ያስለመደው ሁለት ድምፅ አንድ ብቻ ሆኖብን አድማጮች ለሚወድት ለዛ የሚሰጥ ድምፅ ሆነሽልናል። አድማጮችም ይህን መልካም ዜና ሲሰሙ እንደኔ እንደሚ ሊደሰቱ አምናለሁ። ይቅርታ አሉላ! በእንግድነት ትብስ መላለስ ከርሜ በቃ ቆይ እዚሁ እንዳልከኝ አይነት ነገር ነው ያስተዋወቅከኝ። የለም ትዝታ ፈልጌ ያገኘዎች በደስታና በታላቅ አክብሮት ነው እንጂ፣ ቀደም ብዬ እንዳስታወስኩት ወዲሁም ለራዲዮ መጽሔት እንግዳ አደለሽም፣ ለአመታት በዘለቀው የጋዜጠኞች የጠረጴዛ ዙሪያ ውይይታችንም ቤተኛ። በዚያ ላይ ደግሞ በጎደለ ልታሳምር የለን ነው ጥሩ ድምፅ ተጨማሪ ቀለም ለጥቶኝን በመጽሔት ለረጅም ጊዜ ይታወቅ እንደነበረው ሁለተኛ ድምፅ የናፈቃቸው አድማጮች ዛሬ ቀናቸው፣ እንደኔም ደስ ይላቸዋል እያልኩ ነው። አመሰግናለሁ አሉላ። የሬዲዮ መጽሄትን ካንተ ጋራ በማቅረብ ድምፁም የሁለት ሰው እንዲሆን ጠይቀኸኛል። እነሆ ከዛሬ ጀምሮ ጀምረናል። ለአድማጮች ባለፈው የጠረጴዛ ዙሪያ ውይይታችን እንዳስተዋወቅኩት የክፍሉ ኃላፊ ነሽ። አስተዳደራዊ ስራዎችም ጋዜጠኝነትን የሚመለከቱ ተደራራቢ ኃላፊነቶች አሉሽ። እንግዲህ አልገብተሻል። ቢያንስ ሁል ጊዜ በፕሮግራሙ አብረን እንቀርባለን የተለየ ነገር ካልገጠመሽ እንደ ዛሬው ደግሞ ከቀናን ቆየት ብሎ አድማጮች የሚከታተሉትን የመሰለ ቃለምልልስም አብረን የምንሰራበት አጋጣሚ ተፈጥሯል። እኔ ድምፅ የቱን ያህል እንድናፈቀኝም ያሳበቀ ይመስለኛል ትዝታ በድጋሚ አመሰግናለሁ። እግዚር ስትልኛል ሆነ አሁን በወጉ ተዋውቀናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። እስከ አራት ሰዓት አብረናችሁ እናመሻለን። ወደ ምሽቱ ቅንብሮች ከማምራታችን አስቀድመን ታዲያ አድማጮች በራዲዮ መጽሔት ወግ መሠረት፣ የሳምንቷን ምርጥ ግጥም እናስቀድም። መንገድ ምንጣፍ ቢሆን፣ መንገድ ምንጣፍ ቢሆን፣ ኅብረ ቀለም ያለው ታዛዥ እንደኔ ልብ ገራም እንዳንችልም መንገድ ምንጣፍ ቢሆን ቢጠቀለል ቢያጥር ሳልሄድ ሳትመጪ እንገናኝ ነበር። ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታ ባንዴ ስንገላቸው ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታን ባንዴ ስንገላቸው መንገድ ምንጣፍ ቢሆን ቢጠቀለል ቢያጥር ፍቅርሽ ተጠቅልሎ አንቺም ተጠቅለሽ እኔም ተጠቅልዬ አስረሽኝ አስረሽ ቦታ ቦታ ጠቦት ጊዜ ሁሉ ቆሞ ናፍቆት ባለቀሰ ሜዳ ላይ ተጋድሞ ገጣሚ ነቢይ መኮንን ስውር ስፌት በሚል ርዕስ ካሳተመው የግጥም መድብል ባገኘናት መንገድ ምንጣፍ ቢሆን በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችን ጀምረናል። አሁን የመክፈቻዋን ስልት እናስከትል። አድማጮች አሁንም በመግቢያችን ወዳስተዋውቅ ናችሁ፣ የምሽቱ ቀዳሚ ቅንብር ነው የምንወስዳችሁ። የእድሜ ዘመን የህይወት ጉዞ ነው የሚተርከው። ትምህርት ብዙም ባልዘለቀበት ዘመን ወደ ውጭ ሀገር ተጉዘው የከፍተኛ ትምህርት ከተከታተሉ ጥቂት ኢትዮጵያውያት ውስጥ አንዷ ናቸው። ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል። አሁን በኢትዮጵያ አራት መንግስታት የዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ። ጤና ይስጥልኝ ወይዘሮ ሜሪት ታደሰ። የሙያና ቤተሰባዊ ህይወቱን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኮን ለሚቀጥለው ትውልድ ለማስተላለፍ ዘግበው በማድረሶ እንኳን ደስ ያለው። በጣም አመሰግናለሁ ስለጋበዛችሁ፣ ይህንን ስለ መጽሐፌም ውይይት ለማድረግ ስላሰባችሁ በጣም ደስ ይለኛል። በመስመር ላይ ባልደረባዬ ትዝታ በላቸው ከእርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለች። እሺ አሉላ፣ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለሁ መጽሐፋቸውን በአሜሪካ ድምጽ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን። ክብሩ የእኔ ነው። እሺ እና አሉላ ቅድሚያ ብሎኛል፣ ጥያቄውን እኔ አስቀድሜ ጠይቆታለሁ። ማይ ላይፍ ማይ ኢትዮጵያ ዳይሪ ኦፍ ሂስትሪ ኤንድ ላቭ ሕይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል መጽሐፉ። እስኪ ስለ መጽሐፉ በሚነግሩን እንንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት? እኔ በእውነቱ በሕይወቴ ተማሪ ሆኜ ትልቅም ሆኜ ይጽፋሉ ብዬ ጭራሽ አላስብኩም፣ ግን ተማሪ ሆኜ በቀን በቀን ማስታወሻ ይይዝ ነበር፣ ዳሪ ይሎታል። ውጭ ሀገር በተለይ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሀሳቤን እና ችግርን ሁሉ በዚህ በዕለታዊ ማስታወሻ ነበር ማስቀምጠው። ከብዙ አመት ጀምሬ በቀን በቀን አይደለም በሳምንት አንዴ፣ በወር አንዴ፣ አንዳንድ ነገር ሲያጋጥመኝ ችግር ሲያጋጥመኝ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ ሀገር ከተመለስክ በኋላ ብዙ ተጠራቅሟል፣ ይሄ ማስታወሻ እና አንድ ፈረንጅ ወዳጅ ነበረች፣ እና ይህንን ማስታወሻ እንደሚይዝ ታውቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? ይህ ሁሉ ማስታወሻ እያነስ ለምን አትጽፊ? ማለች። እሷ ሀሳቡን ተከለች። በእሷ መሰረት መጽሐፉን ቆይቷል። አንድ አስር ዓመት ይሆኗል ከጀመርኩ። ቀስስ እያል ጀመርኩ። በእውነቱ በዚህም በመጽሐፍ ማደራጀት፣ እንዲሁም በሀሳብ በድጋፍ በምክር ያደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰው ርቶኛል፣ አደፋፍረውኛል። አንዳንድ መጽሐፍ ከተጻፈ በኋላ የጎደለ ነገር እንዳለ፣ ያስቀየምኩት ነገር እንዳለ ይቅርታ ጠይቃለሁ። መጽሐፍ እዚያ አገኝ ላደረጉልኝ ሁሉ አመሰግናለሁ። ወይዘሮ ሜሪ መጽሐፎን አንብቤዋለሁ። በጣም ለማንበብ የሚቀል እና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁል ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቶ እንግዲህ ከቀዳማዊ ኃይለ ሥላሴ ጋር ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ፣ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን፣ አሁን ኤርትራውያን ነው የሚባሉት፣ አብረሃ ደቦጭ እና ሞገስ አስቀዶም ግራዚያኒ ላይ የሕይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጨለፍ አድርገው ያስረዱ። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ? እንግዲህ በእውነቱ የጀምሮ ነገሩ የተጀመረው በጣያን ሆነባ ጊዜ ነው። आने हमने भी जगह से अब बाकी जाने का रहा था सब दो बहाला ना थे सोचते भी कि जाने जा अधिसाबा कर रहे ना ये ठालियाँ में मजबूत तो काम अस्तेन गटन तो काम भी होता चीन के गटन तो हम कितने बहुत बहुत बातें बिजार कर जाने का रहा कितने कम बहाला ሲያያው ነገሩን፣ የድሮ ነገር ወደፊት አይመለስም። ባለቤቴና ልጆቼን አስቀኛል ብሎ ለጌቶቹ አመለከተ። ያንደን ታዲያምን ይሻላል ወደ ኢትዮጵያ ብመለስ። ጃንሆይ እንዴት ትመለሳለህ? ባትሄድ ይሻላል ብለው ነገሩት። ነገር ግን እሱ ልጆቼ ጋር ሊደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዝያኒ ነገር የሆነው እና ይሄ ሲሆን ጣሊያኖች እንግዴ የሚጠረጥሩትን ሁሉ ሰው ምን አስጀመሩ እና ታደሰ አሁን አይደለም እንዴት ጃንብ የተመለሰው እሱም አንዱ ይሆናል እዚህ ሴራ ውስጥ እና መያዝ አለብን ብለው ሌሊት መጥተው ካኑን መጥተው ወሰዱት። በቃ መጨረሻ ጊዜ ያየነው እዛ ጋር ነው ከወሰዱት በኋላ የደረሰበትን የረበትን ነግሞ ብዙ ዓመታት እናቴ ትጨነቅ ነበር፣ አሰሩ፣ ገደሉት፣ ምንድነ ያለች ትጨነቅ ነበር። አንድ ሶስት ዓመት በኋላ ነው ሻውልቀው ባልሽ ተገኝቷል ብለው ያኔ ነው የነገሩ እና ብዙ ጭንቅ ጊዜ ነው ያጋጥማል። ስንት ዓመት ነበረ በዛ ጊዜ ወይዘሮ ሜሪ? አስር ወይ አስራ አንድ ዓመት ሆነ። አመሰግናለሁ እዝታ ጥሩ አድርገሽ መስመር አስይዘሽልናል። ወይዘሮ ሜሪ የልጅነት ታሪኮን ትውስታዎች፣ ትዝታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተቦ ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸውም እድል ሰጥተዋል። እስኪ እዚያው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነው ምን ይመስል ነበረ ህይወት በዚያ ጊዜ? በተለይ ድንገት አባቶን ሲያጡ ገና በህፃንነት ነው እና ይሄ የሆነው ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ በጣም በጣም አስታውሳለሁ። በተለይ ያረዷት ያረዷት እናት ጋይመ ባለቤት እንደ ልንዳችን በሌሊት መጥተው ለቅሶ ለቅሶ ሁሉ ሲኖር በጣም አስታውሳለሁ። የእናቴ ህይወት በቃ እንደው አሜን የጠፋው እና ከዚህም በላይ ደግሞ ንብረታችን፣ ደሞዝ አልነበረም፣ ጡረታ አልነበረም። በጣም ችግር ላይ ነበር። የነበርንበትን ቤት እናቴ ላከራይ ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ እዚያ ገባን። የነበርንበትን ቤት አንዴ ጣሊያን ኢንጂነር ተከራየና ገባ። አይነክሉም ነበር ተከራየው ጣሊያን ተፈጽሞታል ለዚህ ግጭት ጀኖሳይድም ተፈጽሟል። በተለይ በምዕራባዊ ዘም በሌሎች በና አክሱም እና ሌሎች አካባቢዎችም ከህፃን እስከ ሽማግሌት ከዘጠና አምስት እድሜ ሰው ተገድለዋል። ይሄ ይዘን ዝም ማለት የለብንም ማንኛውም የአማራ ህዝብም፣ የተቀረ ኢትዮጵያ ህዝብ፣ የትግራይ ህዝብ፣ ሌላዊ የአለም ማህበረሰብ ማጋለጥ አለበት የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላሙም አይገኝም፣ ፍትህም አይገኝም፣ የሚፈለገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አስችነውጥተናል። በዚህ ምክንያቱም የምክትልነት ስልጣን እና ዝነር አሉላም የነበረችው የኮንስትራክሽን ኃላፊነትም እንድናጣ ተደርጓል። ችግር የለውም። እኛ ከዚህ የኮንትራት ስልጣን በላይ ህዝባችን እናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላለፍ የምትፈልገው መልዕክት እኛ አብረን የምንሆን ህዝቦች ነን። በመሬት ማስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም። ህብረተሰቡ የአማራና የትግራይ ህዝብ ወንድማማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርክ ሌላ ነው። ሦስት ጥፍ አራት ጥፍ የተገደለው ትግራዋይ ነው። እዛ አብዛኛው ማለት ነው እንጂ አማራም አልተገደለም ማለት አይደለም። ስለዚህ ማስተላለፍ የምፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ እየደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል እና የት አለ ህጉ ማለት ይፈልጋለሁ። ህግም አስገበር ከሆነ በምንድን ነው ወደ ነባር አስተዳደር የማይመለስ የሚ ጥያቄ ጠይቄ ማለት ይፈልጋለሁ። አመሰግናለሁ። አቶ ይሱፍ አጠር አድርገው እርሶም ያጠቃሉልንና መጀመሪያ አንድም ችግር ዘላቂ ልባት ያስፈልጋል የሚል አቋም አለ። የችግሩን ጥልቀትና መነሻ ተረኩር ብሉ ቆንጅቶ መዋጭ ያስፈልጋል። የብሔር ዘርተኮር ፖለቲካ እዚህ ሀገር በተለያዩ ኢንቴሊጀንሻ ና ዎች ወደ ኢትዮጵያ ፖለቲካ ማዕጠፍ መምጣቱ ነው የኢትዮጵያን የፖለቲካ ባህል ስሪቱ ፊት በዚህ ደረጃ ውስጥ ያስገባው ብለን ነው የምናምነው እኛ የዘር ፖለቲካ ወይም ብሔር መሰረት ያደረገ ፖለቲካ ከሃይማኖት ፖለቲካ እየተለየ የመከራከሪያ አይነት ሊደርጉበት አይችልም። አንድም ሰው በአማራ በትግራይ በኦሮሞ መደራጀት ይችላለ፣ ከዛም በኋላ በዚሁ ስልጣን ትይዛለ፣ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣን አትይዝም የሚለው ኢንጀስቲሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በማሰራሽ ከተቀናጀ ትግል እዚህ ሀገር መስፈን አለበት። ግለሰብ ተኮር ፖለቲካ ማለት ነው። እኛ እንደ አደን የአማራ አደረጃጀት ታክቲካሊ ወደ ኢትዮጵያ መዳረሻ ነው፣ የመቋቋሚያ መንገድ ነው። በደልን ህዝባችን ተለይቶ ተቃጠትን መራስ ለመዝጋት ነው። ነው የማይታደረግ ጉዳይ ዝም ብሎ የተቀላቀለ ግድያ አይደለም፣ ታርጌትድ ነው። አማራ ነው የተጠቀ ፕራይመሪ ኮዛሊቲስ ይኖራሉ ወይም አማራ ስሌት እየተባሉ ልክ ማንኛውም ጄኖሳይድ በሚፈጽሙበት ጊዜ ትራፍ ውስጥ እንደሚወጡ ህዝቡ ነው መታየት ያለበት። ተጋብተሃል፣ ተዋልደሃል፣ አብረነ ለዚህ ሲምፓቲ አለ ምናምን እየተባለ የሚደረግ ጉዳይ ካልሆነ ዋናው ጉዳይ አማራውን የማጽዳት ጉዳይ ነው። ደግሞ በወንጀል ጉዳይ ሳይኖ ሙስልማን ከጄኖሳይድ አራቴ አርባ ስምንት ጄኖሳይድ ኮንቬንሽን ብነ ዋናው በሰብአዊነት ላይ በህዝብ ላይ የተፈደ ነው ምንም መለያ ካስቀምችል ጀኖሳይድን የሆነ ዘርን ወይም እምነት ተኮር ጥቃት መሆኑን መተማመን አለብን። ሪከርድድ ነው። ስለዚህ ወደ ዋናው መቋጫዎች መጣ። በሀገር እዚህ በሀገራዊ ማቀት ውስጥ ካልቸራል ዳይቨርሲቲ እንጂ ሌላ ሀገር በሚባል ደረጃ የምናመልከው ጂኦግራፊ የሚሆን ስብስብ ሊኖር አይገባም። በህዝቦች መካከል ያለው ግንኙነት

ህዝቡ መኖሩን ይቀጥላል። ቻው ቻው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምፈልገው አንዱ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ዚሼ ሳይክል ውስጥ የማስገባት እድል አለው። አሁን በትግራዋ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስሜት ተደራጁ ስንተኛ የኢኮኖሚክ ስብስቦች በህዝብና በፖለቲካ አደረ ጋዜት ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። የትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት። ይሄ አብን ማጠናክሮ የሚሰራበት ጉዳይ ይሆናል። ነው የትግራይ ህዝብ ያለበት ሁኔታ እንገነዘባለን፣ እናዝናለን። አንዱ በፖለቲካ ሞኖፖሊ ጽንፈኛው አካልና ዘረኛው አካል የትግራይን የፖለቲካ ስፔስ ሞኖፖል አድርጎት ስለኖረ የተለየ ድምጽ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህምን እያሻሻልን ህዝቡን በማገናኘት አንድ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደማሆንበት ደረጃ ረጅም ጊዜ መደሻለን። ፖለቲካችን የነበረበትን አስበን የአሁኑንና የውለት ኢንተርሜንት ማደርግ ለእኛ እድሜ ብቻ ሳይሆን ለልጆቻችንና ለልጅ ልጆቻችን የምትሆን ነው። ባረና ምህም ነትሪ ማትረን ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው። ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል አስተዋውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም፣ ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለሁ። እናመሰግናለን። አመሰግናለሁ። አቶ ዮሐንስ አብርሃን፣ ዶክተር መሰንበት አሰፋን እንዲሁም ጽዮን። ተከታዩ ዘገባ ወደ ፀሐይ ይወስደናል። የኢትዮጵያ አቪዬሽን አጀማመር በኢትዮጵያ የአገር ውስጥ ቋንቋ በወጉ ያልተጻፈው ከሺህ ዘጠኝ መቶ ሃያ አንድ እስከ ሺህ ዘጠኝ መቶ ሃያ ስምንት ዓመተ ምሕረት ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፕቴን ዘላለም አንዳርጌ ተጽፎ ወጥቷል። መጽሐፉ ፀሐይ የተባለችና በ ሺ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደችን አይሮፕላን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ስምኝሽ የቆየ ከካፕቴን ዘላለም ጋር ተወያይታለች። ዳምጧቸው መጀመሪያ፣ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ ያገልግልሃል? በሰላሳ አራት አመት አየር መንገድ አገልግያለው። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለው። ከዛም በእድገት ወደ ካፕቴንነት ተዘዋውሬ የተለያዩ አውሮፕላኖች ላይ አገልግያለሁ ባለፉት አስር ዓመት ቅድም ደግሞ የቦይንግ ሰባት መቶ ሰባ ሰባት እና የቦይንግ ሰባት መቶ ሰማኒያ ሰባት ዋና አብራሪ ካፕቴን ሆኜ የምወደውን እና የማፈቅረውን ድርጅቴን እያገለገልኩ ነው። ወደ መጽሐፍ ላይ ወዳለው ታሪክ እንምጣ እና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል? የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ እያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበለ ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት፣ እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ። መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርጋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር? በመጽሐፉ ላይ ምጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ በሺህ ዘጠኝ መቶ ሀያ አንድ ዓመተ ምሕረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው ነሐሴ አስራ ሁለት ሺህ ዘጠኝ መቶ ሀያ አንድ ዓመተ ምሕረት ነው ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ፣ ሶስት አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የሰላሳ ሁለት አመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አሮፕላን ዥንከርስ ሰርቲስሪ የሚባል ተለቅ ያለ ኦል ሜታል ወይም ደግሞ በሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሰ ነገስቱ ውል አስፈርሟቸው ነው የመጡት። ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው ምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው ሰባት የሚሆኑ ተማሪዎች ነበሩ የተመለመሉት። መጽሐፍ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አይሮፕላን ስም ነው። እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አይሮፕላን የመስራት አቅም ነበራት? ጥሩ ጥያቄ። በብዙዎቻችሁ አእምሮ ውስጥ እየተጉላላ ይመስለኛል። ካፕቴን ዘላለም መልስ አላቸው። ለቅምሻ ይህችን ካስደመጥናችሁ ለነገሩ ጊዜውም አልበቃንም እና በሌላ ዝግጅት ሙሉውን ይዛ ትመለሳለች። ሌልኝ ለዛሬው ካፕቴን ዘላለምንም ስመኝሽንም አመሰግናለሁ። የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተው ሰው ቁጥር ከሀያ እያሻቀበ ነው። እርስዎም ዘወትር አደጋ ላይ ነው። ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦዝኑ። Salam, tena istri, badan ada.